ስፖርት፣ ጤና ስጥልኝ አድማጮች እንደምንሰንብታችኋል። ኢትዮጵያዊቷ ሴት አሰልጣኝ በእግር ኳሱ ዓለም ታሪክ አስመዝግባለች። ተወልዳ ያደገችው ድሬዳዋ ከተማ ነው። አሰልጣኝ መሠረት ማኒ ቡድኗ ድሬዳዋ ከነማን ከብሔራዊ ሊግ ወደ ፕሪምየር ሊግ በማሳደግ በኢትዮጵያ የመጀመሪያዋ ሴት አሰልጣኝ ሆናለች። ሴቶች እድሉን ካገኙ ከዚህም በላይ ማድረግ ይችላሉ ትላለች። የዛሬ የስፖርት ዝግጅት እንግዳችን ናት። በቻይና ቤጂንግ የዓለም አትሌቲክስ ውድድር ኢትዮጵያውያን አትሌቶች የተጠበቀውን ያህል ውጤት አላስመዘገቡም። በአትሌቲክስ ስፖርት ዙሪያ ትንታኔ የሚሰጥ ባለሙያ አነጋግረናል። በእንግሊዝ ፕሪምየር ሊግ ማንቸስተር ሲቲ ሶስቱንም ጨዋታዎች በማሸነፍ ግስጋሴውን ተያይዞታል። ጆን ቴሪን በቀይ ካርድ ያጣው ቸልሲ ትናንት ማሸነፍ ችሏል። ከማንቸስተር ሲቲ ግን በአምስት ነጥብ ተበልጧል። ሊቨርፑልና አርሰናል ዛሬ ተስተካካይ ጨዋታዎችን ያከናውናሉ። በጀርመን ቡንደስሊጋ ቦሩሲያ ዶርትሙንድ አሁንም በሰፋ የግብ ልዩነት አሸንፏል። የሜዳ ቴኒስና የመኪና እሽቅድምድም ውጤቶችም ይኖሩናል። አብራችሁን ቆዩ። በእንግሊዝ ፕሪምየር ሊግ ከአርሰናልና ሊቨርፑል በስተቀር ሁሉም ቡድኖች ሦስተኛ ጨዋታዎችን አካሂዷል። ማንቸስተር ሲቲ በሦስት ጨዋታዎች ዘጠኝ ነጥብና ስምንት ግቦችን መሰብሰብ ችሏል። ዋነኛ ተፎካካሪዎቹ ማንቸስተር ዩናይትድና ሊቨርፑል በቅርብ ርቀት ላይ ናቸው። ቼልሲ ዘጠነኛ፣ አንድ ተስተካካይ ጨዋታ የሚቀረው አርሰናል አስራ ሶስተኛ ደረጃ ላይ ይገኛሉ። ዝርዝር ይኖረናል። በቅድሚያ ግን ኢትዮጵያ ውስጥ ታሪክ ስላስመዘግበችው ሴት አሰልጣኝ የእግር ኳስ ስፖርትን ገና በልጅነቷ በአሸዋማ የድሬዳዋ ሜዳዎች ከወንዶች ጋር የጨርቅ ኳሶችን በመለጋት ነበር የጀመረችው። የድሬዳዋ ከነማ አሰልጣኝ መሰረት ማኒ ዘንድሮ በኢትዮጵያ ብሔራዊ ሊግ የግማሽ ፍጻሜ ፍልሚያ ጅማ አባቡናን ሁለት ለባዶ በመርታት ቡድኗን ወደ ፕሪምየር ሊግ ማስገባት ችላለች። በኢትዮጵያ የመጀመሪያዋ ስኬታማ ሴት አሰልጣኝ ሆናም ታሪክ ሰርታለች። መሰረት በእግር ኳሱ ዓለም ለሰላሳ ዓመታት ግድም ቆይታለች። አሸዋው ቅርብ ነው ለቤቴ አብዛኛው ደግሞ ጓደኞቼ ወንድ ስለነበሩ በቀላሉ እግር ኳስን የመጫወት እድሉን አግኝቻለሁ። እና አሸዋ ላይ ያው ከልጅነት ጀምሮ ጨርቅ ኳስ እያስፈፋን ምን እያለ እንጫወት ነበር እያልኩኝ መረብ ኳስ መጫወት ጀመርኩ። ምክንያቱም እግር ኳስ ለሴቶች ይፈቀድ ስላልነበረ ለስሜት ብቻ ነበር የምጫወት። በኋላ ላይ መረብ ኳስን ለድሬዳዋ ጨርቃ ጨርቅ ለአስር አመት ተጫወቻለሁ። አብዛኝ ሁለት አመት ደግሞ ለድሬዳዋ ምርጥ እግር ኳስ ቡድን ተጫወቻለሁ። አንድ አመት በሁለት ሺ ሁለት አመተ ምረት የኢትዮጵያ ብሔራዊ ቡድን ሴቶች ቡድን በዋና አሰልጣኝነት ሰርቻለው። እና ከዛ በፕሪምየር ሊግ ላይ የሴቶችን ቡድን ለሶስት አመት አሰልጥኛለሁ። ከዛ በፊት ደግሞ በዲቪዚዮን የሚወዳደር አደባርና መድን የሚባሉ ወንድ ክለቦችን አሰልጥኛለሁ። ድሬዷ ደቻቱ የሚባለው ስፍራ አካባቢ ተወልዳ ያደገችው መሰረት የመጀመሪያ ደረጃ ትምህርቷን በለገሀሬ ትምህርት ቤት ነው ያጠናቀቀችውም። ሁለተኛ ደረጃ ትምህርቷን በድሬዷ አጠቃላይ ሁለተኛ ደረጃ ፈጽማለች። መሰረት ኮሌጅ መግባትም ችላ ነበር። ሆኖም የኳሱ ፍቅር አይሎባት ሙሉ ለሙሉ ወደ ኳስ ስፖርት አዘነበልኩ ትላለች። ሴት የእግር ኳስ አሰልጣኝ ከሆነችበት ጊዜ አንስቶ በርካታ ፈተና ገጥሟታል። ሴት ሆና እንዴት ወንዶችን ትመራለች? ሊከብዳትም የሚችል ይችላል የሚልም አለ። ሌላው ደግሞ እንዴት ወንድ ጠፍቶ ነው ወይ ሴት አሰልጣኝ የሚመደበው እሷ ምን ትችላለች እንዴት ምናምን፣ በጣም አስቸጋሪ ነገሮች ነበሩ። እነኝን ፈተናዎች መቋቋሙ ራሱ በጣም ትልቅ ነገር ነው። ሕዝብን ማሳመን ደረጃ ላይ መድረስ ራሱ ራሱ ትልቅ ውጤት ነው። በተለይ ደግሞ ለዚህ ትልቁ ድጋፍ የሚሆንህ አብረው የምታሰልጥናቸው ተጫዋቾችህ ለአንተ ያላቸው ነገር የበለጠ ጠንካራ ያደረገ ምክትል አሰልጣኝ ሃይማኖት ግርባ ለእኔ ያለው ነገር እና ተግባብተን መስራታችን የበለጠ ጥሩ ነገሮችን ፈጥሮልናል። መሰረት የድሬዳዋ ከነማ ቡድን አመራር ጠንካራ ፉክክር በሚታይበት ፕሪምየር ሊግ የሚጠብቃትን ፈተና እንደምትወጣዋም ነው ኃላፊነት መስጠታቸው ብርታት እንደሰጣት ትናገራለች። እሱ ነው ትልቁ ጉልበት የሆነኝ። እሱ ነው በመጀመሪያ ደረጃ ትልቁ ነገር። እሱ ነው የክልላችን መስተዳደር ከንቲባና ምክትል ከንቲባ እንዲሁም የክለቡ ቦርድ አመራሮች ለእኔ ያላቸው ነገር በጣም ትልቅ ነው። አምነው የሰጡኝ እነሱ በመሆናቸው ከዛ በተረፈ ግን በቀጣይ አመትም ፕሪመር ሊግ ላይ የሚወዳደረውን ቡድን ይዘን እንሄዳለን። ከምክትል ጋር ሆነ ፕሪመር ሊግ ደረጃ ባለፈው አመትም የሰራና ልምዱ ያለው ስለሆነ በለጠ ይጠቅመናል አብሮን መስራታችን ብዬ ነው ማስበው። ዘንድሮ ወደ ፕሪምየር ሊጉ ያለፉት ቡድኖች ድሬዷ ከነማና ሆሳና ከተማ ናቸው። አሰልጣኝ መሰረት በሚቀጥሉ አመት የውድድር ዘመን ወደ ፕሪምየር ሊግ ያሳደገችውን ቡድኗ ድሬዷ ከነማን በፕሪምየር ሊጉ እንዲቆየ ማድረግ እቅድ ይዛ እንደተነሳች ገልጣለች። ከባድ ፈተና ከፊቷ እንደተደቀነም ጠቁማለች። የሽግግሩ ጊዜ አልቋል። አሁን ፕሪሚየር ሊግ ላይ ያሉ ቡድኖች ዝግጅት ሊጀምሩ ነው። ተጫዋቾች ተገዝተው አልቀዋል። የምታገኛቸው ተጫዋቾች በአሁን በጣም አስቸጋሪ ሊሆን የሚችሉ ነገሮች በጣም ይታዩኛል። የጊዜው ጉዳይ አለ። ልምምድ የምጀምርበት ጊዜ እኛ ምክንያቱም ትላንት ነው ውድድር የጨረስ ነው። መቼ ውድድር እንጀምር? ልጆች ማረፍ አለባቸው። ስለዚህ እነ ሁሉ ነገሮች ፈተናዎች ናቸው። ግን ለመወጣት ከፍተኛ ጥረቶች እናደርጋለን። ይህም ቡድን በሁለት ስምንት ፕሪሚየር ሊግ ላይ ማቆየት ነው የመጀመሪያ ዕቅዳችን የሚሆነው በስፖርቱ ዘርፍም ሆነ በሌላ መስ የተሰማሩ ሴቶች የሚፈልጉበት ቦታ ለመድረስ ጠንክረው መስራት እንዳለባቸው ትመክራለች። አድማጮች ወደ እንግሊዝ ፕሪምየር ሊግ፣ ቡንደስ ሊጋ እና ሌሎች የስፖርት ዘገባዎች ከማለፋችን በፊት በቻይና ቤጂንግ ስለሚከናወነው የዓለም ሻምፒዮና ውድድር በተመለከተ ከጋዜጠኛ ኢብራሂም ሻፊ ጋር ወዳደረግነው ቃለ መጠይቅ እናምራ። ኢብራሂም ውድድሩን በተለይ ኢትዮጵያ የምታካሄደውን ባንክሮ እየተከታተለ እንደሚገኝ ጠቅሷል። ኢትዮጵያ የተጠበቀውን ውጤት አለማስገኘቷ በአትሌቲክስ ፌዴሬሽን ላይ ጥያቄ ሊያስነሳ እንደሚችል አስገንዝቧል ለውጤቱ መድከም ሰበብ ያለውን እንዲህ ያብራራል። የኢትዮጵያ አትሌቲክስ ፌዴሬሽን ውድድር ስለሌለኝ ወይም አስር ሺህ የተለመደ ውድድር ስላልሆነ ለመምረት ተቸግር ያለው ብሏል። የእኔ እምነት ግን ያ አይደለም። አስር ሺህ በእርግጥ ከውድድሮች እየወጣ ያለ ውድድር ቢሆንም የኢትዮጵያ አትሌቲክስ ፌዴሬሽን እነኚህ ሯጮች የመረጠው ሙክታሪ ድሪስን፣ ኢማና መርጊያን፣ ሙስነት ገረመውን የመረጠው አንድ ውድድር ላይ ብቻ ተመልክቷቸው ነው ሄንግሎ ላይ አስር ኢትዮጵያውያንን አሯሩጦ ከአስሩ ከአንድ ከሶስተኛ የወጡትን መርጦ ነው። ይሄ ደግሞ ለአመራረጥም ወቅታዊ ብቃትንም የሚመዝን አይደለም። ከዚህ ቀደም ተወዳዳሪዎች የሚመረጡት በዚህ አመት ማስመዘገቡትና በቅርብ ማስመዘገቡት አቋማቸውን በሚገልጹ ውድድር ነበረ። ያ አልተደረገም። ያ ከባዱ ችግር ነው። የኢትዮጵያ ት ፌዴሬሽን የሚመልሰው ሌላኛው የማጣሪያዎች ውድድር በማጣሪያ ውድድር የጠበቅ ነው። መሐመድ አማን በውድድሩ ላይ፣ በፍጻሜ ውድድር ላይ ዓለም አለፉ ነው። መሐመድ አማን የባለፈው አመት አለማት ሻምፒዮን የነበረ ተወዳዳሪ ነው። አሁን ግን በማጣሪያው ላይ ልምድ እንደሌለው ሯጭ ተጋፍተሃል ተብሎ ከውድድሩ ታግዷል። ይሄም ራሱ ሌላ ጥያቄ የሚያጭር ነው እና ኢትዮጵያውያን በዚህ የዓለም አትሌቲክስ ፌዴሬሽን እየተቸገሩ ነው። ቀጥሎም ይቸገራሉ ብዬ ጠብቃለሁ። ማንተጋስ፣ ጥሩ እንግዲህ የ10 ሺህ ሜትርን እና የ 8 መቶ ሜትር የወንዶች ሩጫን በተለይ ተንትነዋል። የተለያዩ ውድድሮች አንድ ሺህ አምስት መቶ ሜትር ርቀት ሩጫም የ3 ሺህ ሜትር መሰናክልም የመሳሰሉትን ጨምሮ የማጣሪያ ውድድሮችም ተካሂደዋል። እነሱንስ በተመለከተ ምንድን ነው የታዘብከው ነገር? በእነሱ ውድድሮች ኢትዮጵያውያኖችም ቀድሞም ሜዳሊያ እናመጣባቸዋለን ብለን አፋችንን ሞልተን የምንናገርባቸው ውድድሮች አይደለም። ሺ አምስት መቶ ሶስት ሺህ መሰናክል ወንዶች፣ ሶስት ሺህ መሰናክል ሴቶች፣ ስምንት መቶ ሜትር ሴቶች እና አንድ ሺ አምስት ስምንት መቶ ሜትር ወንዶች አንድ ሺ አምስት መቶ ሴቶች ገንዘቤ ዲባባ ስላለች አሁን አፋችንን ሞልተን የምንናገርበት ውድድሩ ነ ወደ ቅድሞች ውድድር ልምጣና በነኛ ውድድር ብንረታም ማጣሪያውን ባናልፍም ለፍጻሜ ያለፉ ተወዳዳሪዎች ጥቂት ቢሆኑም ስምንት መቶ ሜትር ባለፈው አመት የዓለም ሻምፒዮን ነበርም በአንድ ሺ አምስት መቶ ሜትር ባለፈው አመት የፍጻሜ ተሳታፊ ቦች ነበርም በወንዶች በአንድ ሺ አምስት መቶ ሴቶች ደግሞ ባለፈው አመት ሶስት ተወዳዳሪዎች ነበሩ በፍጻሜ ሞስኮ ላይ ማለት። ከዛ አኳያ ከመዘና አሁን የኢትዮጵያ ፌትክስ ፌዴሬሽን የቤት ስራውን በሚገባ ተወጥቷል ብዬ አላስብም። ምክንያቱም አንድ ሺህ አምስት መቶ ሜትር ፍጻሜ ያለፉ ሴቶች ሁለት ብቻ ናቸው። በሶስት ሺህ መሰናክል ፍጻሜ ላይ ተወ እንትን የለንም ተወካይ የለንም። ስምንት መቶ ሜትር ሻምፒዮን በነበርንበት ተወካይ የለንም እና ከዚህ አኳያ ከመንስነ ኢትዮጵያ ተክስ ፌዴሬሽን አሁንም የቤት ስራው አልሰራ። ስለዚህ ምንድን ነው መደረግ ያለበት ትላለ? ማለት የተጠበቀውን ያህል ውጤት እየታየ አይደለም። ሶስተኛ ቀኑም ቢሆን በምንፈልጋቸው የውድድር መስኮች የጠበቅነውን ውጤት አላገኘንም። ምንድን ነው መደረግ ያለበት ትላለህ? የኢትዮጵያ አትሌቲክስ ፌዴሬሽን በሁለት ነገሮች የተተበተበ ነው። መጀመሪያ አስተዳደራዊ ትብተባ ልትለው ትችላለህ። አስተዳደሩ ከስፖርቱ ጋር ያለው ቁርኝት በጣም ዝቅ ያለ ነው። የፍጻሜ ማራቶን ውድድር የተደረገ፣ ይሄ የፍጻሜ ማራቶን ውድድር ነው ወይስ የማጣሪያ ውድድር ነው? አስር ሺህ ማጣሪያ አለ ወይስ የለውም ብሎ የሚጠይቁ ይሄ ከስፖርቱ ጋር ቁርኝት የሌላቸው የአስተዳደር ሰዎች ያሉበት ቦታ ነው። ያ ነገር በሚገባ መፈታት አለበት። ስፖርቱ ለብልን ስፖርተኞች በስፖርቱ ላለፉ ጠንካራ ስፖርተኞች ሊሰጥ ይገባል። አትሌቲክሱ ማለት። ስለዚህ የቅርብ ውጤት ለማስመዝገብ አስተዳደራዊ ችግሮችን መፍታት አለብን። በቅርብ ውጤት ለማስመዝገብ የአሰልጣኞቻችንን ክህሎት ከፍ ማድረግ አለብን። የአሰልጣኞቻችንን ክህሎት ከፍ ካደረግን የአትሌቶቻችን የአእምሮ ጥንካሬ የአእምሮ ብስለት። እና የሩጫ ክህሎታቸው ከፍ ማለቱ አይቀርም ብዬ አስባለሁ። ማንተጋስ ጥሩ አድማጮች በቻይና ቤጂንግ የዓለም ሻምፒዮና ውድድር የኢትዮጵያውያን አትሌቶች ተሳትፎን በተመለከተ ከጋዜጠኛ ኢብራሂም ሻፊ ጋር ያደረግኩት ቃለመጠይቅ ነበር። ኢብራሂም ለሰጠ ማብራሪያ በጣም አመሰግናለሁ፣ እግዜር ይስጥልኝ። በጣም አመሰግናለሁ። ማለት በቤጂንጉ የዛሬ የ10000 ሜትር የሴቶች ውድድር አትሌት ገለቴ ቡርቃ በኬንያዊቷ ቪቪያን ቼሪዮት ለጥቂት ተቀድማ የብር ሜዳሊያ ለኢትዮጵያ አስገኝታለች። ቪቪያን ልጅ ከወለደች በኋላ ያደረገችውን የመጀመሪያ ፉክክሯ በድል ጀምራለች። የዩናይትድ ስቴትስሷ ኤሚሊ የነሐስ ሜዳሊያ ተሸላሚ ሆናለች። ቅዳሜ እለት የጀመረው የቤጂንጉ ውድድር የፊታችን እሁድ ይጠናቀቃል። በእንግሊዝ ፕሪምየር ሊግ ውድድር ትናንት ማንቸስተር ሲቲ ኤቨርተንን ሁለት ለባዶ በመርታት ነጥቡን ወደ ዘጠኝ አሳድጓል። በሦስቱም ጨዋታዎች አንድም ግብ አልተቆጠረበትም። ባለፈው ሳምንት በማንቸስተር ሲቲ 3 ለባዶ የተረታው ቸልሲ ትናንት ዌስት ብሮሚችን 3 ለ2 ማሸነፍ ችሏል። ዋትፎርድ እና ና ሳውስሃምተን ያለምንም ግብ ተለያይቷል። ቅዳሜ ዕለት ማንቸስተር ዩናይትድ በተመሳሳይ ከኒውካስል ጋር 0 ለ0 በመውጣት ነጥብ ተጋርቷል። ሊቨርፑልና አርሰናል ተስተካካይ ሦስተኛ ጨዋታቸውን ዛሬ በኤሚሬትስ ስታዲየም ያከናውናሉ። ይህ ጨዋታ አርሰናል ከ 13 ተኛ ደረጃ በመውጣት ወደ ላይ ለመስፈንጠር ሊቨርፑል ደግሞ ከመሪው ማንቸስተር ሲቲ ጋር ተስተካክሎ በነጥብ ብቻ ለመበላለጥ የሚያደርጉት የሞት ሽረት ግጥሚያ ነው። በጀርመን ቡንደስሊጋ ሳምንት የመጀመሪያ ግጥሚያውን ከግላድባህ ጋር በማድረግ አራት ለዜሮ በድል ያጠናቀቀው ቦሩሲያ ዶርትሞንድ ሁለተኛ ጨዋታው ላይ ውጤቱን ደግሞታል። ትላንት ኢንግሎሽታትን አራት ለባዶ ጉድ አድርጎታል። ኢንግሎሽታት ወደ ቡንደስሊጋው ዘንድሮ ያደገ ቡድን ነው። ከትናንት በስቲያ ባየር ሚውንሽን ሆፈንሃይምን ሁለት ለአንድ በማሸነፍ ነጥቡን ወደ ስድስት አሳድጓል። በግብ ልዩነት ግን በቦሩሲያ ዶርትሞንድ ተበልጧል። በፎርሙላ አንድ የቤልጂየም የመኪና ሽቅድምድም ሌዊስ ሃሚልተን ኒኮ ሮዝበርግን በመቅደም አንደኛ ወጥቷል። ዘጠና ደቂቃ በፈጀ የሜዳ ቴኒስ ግጥሚያ ሮጀር ፌዴረር ኖቫክ ጆኮቪችን ትናንት ዩናይትድ ስቴትስ ውስጥ ሰባት ለስድስት ና ስድስት ለሶስት አሸንፎታል። አድማጮች፣ የስፖርት ጥንቅራችን በዚሁ ይጠናቀቃል። ማንተጋፍቶት ስለሺ ነኝ። መልካም ጊዜ። ጤና ይስጥልኝ።